አትብ ገጼ ወኩለንተ በትምህርተ መስቀል በስምአ ወወልድ ወመንፈስ ቅዱስ አህዱ አምላክ በቅድስት ስላሴ እንዘ አአምን ወይት መሐፀን ከሂደከ ሰይጣን በቅድመ ዛቲ እሜ ቅድስ ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ላለም አለም ናኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ንታምነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግድ ለከ ኦዘ ለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ሁሉ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋእዝት ወንጉሰ ነገስት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋከ በከመ መሀረነ ቅዱስ ወልከ እንዘ ይብል አንተ ሙሳ ሶት ጸልዩ ከመዝ በሉ አቡነ ዘበሰማያት ቲትቀደስ ስምከ ትምጻ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማኹ በምድር ሲሳየነ ዘለለ እለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመንነኒ ንድግ ለዛበ ሰለነ ታባነ እግዚኦስ ተመንሱት አላድነነ ነነ ወባልሐነ እምኩሉ እኩይ ስመዚያከ ይቲ መንግስት ሃይሎ ስባት ላለማለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝቴ ማርያም ሰላም ለኪ ድንግል በልናቺ ኦ ድንግል በስጋቺ መእግዚኣብሔር ጸባዎ ሰላም ለች ብሩክ ተአንቲ ኢማንስት ወብሩቅ ወብሩክ ፍሬ ከርሰቺ ተፈሲ ፍሲት ኦ ምዴ ተጸጋ እግዚአብሔር ምስለቺ ሳሊ ወጸሊ አባ ፍቅር ወልቺ ኢየሱስ ክርስቶስ ከመእስራኤልና ሃጣዊና ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አኃዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወዘኢያስተርኢ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሂድ ዋይድ ዘሀሎ ምስሌኹም ምስሌሁም ቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ዘተ ወልደ ዋኮ ዘተ ገብረ ዘኤሩም ስላ በመለኮቱ ዘቦቱ ኩል ኮነ ወዘን መሪ ውሰ አልቦ ዘኮነ ወይም ምንትኒ ዘበሰማይኒ ወዘበ ምድርኒ ዘበይንቲ አነ ለሰ ወበይንተ መዳኒተነ ወረደም ሰማያት ተሰባው ተሰጋው እማርያም እመንፈስ ቅዱስ ወይም ማርያም ቅድስት ድንግል ኮነ ብስየ ወተሰቅለ በይንቲ አነ በሞዋይለ ጲላጦስ ጴንጤናዊ ሃመ ሞተ ወተቀብረ ወተ ንሳ እሙታን አመሳልስ ትለት በከመጽ ውስጥተቅዱሳት መጻይፍት አርገ በስብሃት ስተሰማያት ወነበረ በረ በኢማናብሁ ዳግመ ይመጽ በስብት ይኰነን ሃዋነ ወሙታነ ዋልዎ ማይ ተመንግስቱ ወነአምን በመንፈስ ቅዱስ እግዚ ማየዊ ዘሰረጸማብ ንስግሎቱ ወንሰቦ ምስላ ወልድ። ዘነበበ በነቢያት ወነአምን ባቲ ቅድስት ቤተ ክርስቲያን እንተ ላይ ለኩሉ ጉባኤ ዘዋርያት ወነአምን ባቲ ጥምቀት ለስሬት ኃጢአት ወንሴፎ ትንሳኤ ሙታን ወይ ህይወተ ዘይመጽ ለዓለም ዓለም ቅዱስ ቅዱስ ቅዱስ እግዚአብሔር ጸባወት ፍጹም ምሉ ሰማያተ ወምድረ ቅዱሳተ ስባቲከ ንሰግር ለከ ክርስቶስ ምስላቡ ከሄር ሰማያዊ ወመንፈስከ ቅዱስ ማህየዊ እስመ መጻኢ ከባዳንከነ እሰግድ ለአብ ወወልድ ወ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ ወአሐዱ ይሤለሱ በአካላት ወይትዋሐዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወላዲት አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ንነሰ አመነ ወይላ አመነ በሃይለ መስቀሉ ድህነ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ለእግዝእትነ ማርያም ድንግል ወላዲት አምላክ ስብሃት ለመስቀሉ እግዚእነ ኢየሱስ ክርስቶስ ክርስቶስ በእምረቱ ይዘከረነ አመዳግም ምጻቱ እያስታፍረነ ለሰብሆተ ስሙ ያንቀሃነ ወበአምልኮቱ ያጽንአነ እግዝትነ ማርያም አይርይ ጸሎተነ ዋሰስሪ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላአነ ዘንተ ብስተ ወለዛስተየነ ዘንተ ጽዋአ ወለዘ ሰራለነ ሲሳየነ ዋራዘነ ወለዘ ታገሰለነ ኵሎ ኀጢአተነ ወለ ዝ ወሀበነ ስጋሁ ቅዱሰ ወደሞ ክቡረ ወለዝ አብጽሐነ እስከዛቲ ሰዓት ናብድ ወቱ ስብሐተ ወአኰቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኰት ወይሰባሕ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምነ ናስተበቋአኪ ማርዌ ናዊ ተማይጸነ በይንታና እምኪ ወያቄ ማውኪ ማይበረን ዮም ድንግል ባረኪ ጸሎተ እግዝትነ ማርያም ድንግል ወላዲት አምላክ ታቤዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ ባምላኬ ወመዳኔ እስመሬ ህማማ ለአመቱ እናሁ ኡሚዜስ ያስተበጽኡኒ ኩሉ ትውልድ ስመ ገብረ ሊተ ሀይላ ብያተ ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ወገብረ ኃይለ በመዝራዕቱ ወዘርዎሙ ለለብው ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበይዎሙ ለትሑታን ወአጽገቦሙ እምበረከቱ ለርኁባን ወፈንኦሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቍልዔሁ ወተዘከረ ሣህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘርኡ እስከ ለዓለም